ይህ ፍኖተ ኅብረት የያፓ ድምፅ ሬዲዮ ነው። ፍኖተ ኅብረት የያፓ ድምፅ አገልግሎት ከደብልዩ ቲኤንቲ 730 ኤኤም እንዲሁም ከደብልዩ ኬዲኤል 1250 ኤኤም ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት የሚያስተላልፈውን ዝግጅት አሁን ይጀምራል። በመላው ዓለም ያላችሁ አድማጮቻችን ዝግጅታችንን በwww730wtnt ዳትካም ማዳመጥ ትችላላችሁ። አድማጮቻችን እንደምን ሰንበታችኋል። ዛሬ ሚያዝያ 22 ቀን 2003 ዓመተ ምህረት ነው። የዛሬ ፕሮግራማችን ቀዳሚው ዜና ይሆናል። ከዜናው በኋላም ሳምንታዊው የዜና ዘገባ ትንታኔያችን ይቀጥላል። በማስከተል አባይ ባባዮች አስጨረሰን በሚል ርዕስ ከነጻነት ዘገየ የተጻፈ በተለያዩ ድረገጾች ከተለጠፈውን ጽሑፍ እናሰማለን። በመጨረሻ አባይ አንታባይ በሚል ርዕስ ከገጣሚ አሊ ሁሴን የቀረበውን አዲስ ግጥም እናሰማለን። በቅድሚያ ግን አድማጮቻችን፣ በ1969 ዓመተ ምህረት ሚያዚያ 21 ቀን ዕለተ አርብ፣ የሜዴይ ዋዜማ በአዲስ አበባ ከተማ ብቻ በተካሄደው ሰላማዊ ሰልፍ ከሁለት ሺህ በላይ የሃፓ የሀፓ ወጣት ክፍል የሴቶች የጭቁን ወታደር የለአማ አባላትና ደጋፊ የተጨበጨፉበት ቀን ነው። እነሆ ዛሬ ሰላሳ አራተኛ ዓመታቸውን ስናከብር የሀፓ ድምፅ ዝግጅት ክፍል የዛሬውን ቀን ለነዛ ለተቀጠፉ ለጋውን ድምቶቻችን መታሰቢያ ይሁን በማለት ነው። ሰማዕቶቻችን ሕያው ናቸው። አርማቸውን ይዘን በመታገልም ምንጊዜም እናስባቸዋለን። አሁን ወደ ዜናው በቅድሚያ ግን አርዕስተ ዜናዎችም ወያኔ ለአባይ ግድብ በማለት የጀመረው የገንዘብ መዋጮ ችግር ገጥሞታል። የመብራት መጥፋት ችግርም ተባብሷል። የአፋር መንፈሳዊ አባት መሪ አሌሚራ አረፉ። በአዲስ አበባ የኢህአፓ የቅስቀሳ ወረቀቶች ተሰራጩ። በሰላም አስከባሪነት በሚላኩ ወታደሮች የተነሳ ቅሬታ እየተባባሰ ነው መምህራን ፈቃድ እንዲያወጡ ሊጠየቁ ነው የሚሉት ናቸው። ለነኚህና ለሌሎች ዜናዎች ዝርዝሩን እንሆ የወያኔ አገዛዝ ለአባይ ወንዝ ግድብ ማሰሪያ በማለት የጀመረው የገንዘብ ማሰባሰብ ጀመራ ዘመቻ የኦሮሚያ ክልል በሚለው ግዛት ውስጥ ያሉ ሰራተኞች ከሁለት ወር በፊት ወር ደመወዛችንን ለኦሮሞ ልማት አዋተን አሁን ደግሞ ለአባይ ግደብ አዋጡ ማለት አግባብነት የለውም በማለት የተቃውሞ ድምጽ ማሰማታቸውን መዘገባችን የሚታወስ ሲሆን፣ ይህን አይነት ጥያቄ ወያኔ አማራና የትግራይ በሚለው ክልሉም ተመሳሳይ ጥያቄ በማቅረባቸው የወያኔ ካድሬዎች ለአባይ ግደብ የማያዋጣ የተቃዋሚ አባል የሆነ ብቻ ነው በማለት ማስፈራሪያት መጀመራቸው ታውቋል። የግዴታ የገንዘብ አዋጡን ህዝቡን በቀጥታ ከካድሬዎች ጋር ግብ ግብ የገጠመበት ሲሆን ለፋሲካ በዓል የታረዱት የከብትና የበቆዳንም ለግድቡ መዋጮ እንዲሰጡ የደረሳቸውን ሚስጥር አይተዛዘንም አሻፈረ ማለታቸው ታውቋል። የዕለት ጉርስ ከሌለው ህዝብ ጉሮሮ ላይ በመንጠቅ ግድብ ለመስራት መሞከሩ የማይታሰብ ነው ያሉ ተመልካቾች የግድቡ ፕሮጀክት የህዝብን አመለካከት ለማስቀየርና የመነጋገሪያ አጀንዳ ሰጥቶ ገንዘብ ከመትረፍ ውጪ የሚፈጽመው ፋይዳ የለም በማለት አስተያየት ትሰጣሉ። ወያኔ ይህን የገንዘብ አሰባሰብ ዘመቻን ለማጠናከር በጦር ኃይል ውስጥም የገንዘብ ዘመቻን እንዲሰበሰብ ሚስጥራዊ ትዕዛዝ ማስተላለፉ ታውቋል። የመቀሌ ዩኒቨርሲቲ ፕሬዚዳንት የውጭ አገር ዜጋ ማስመጣቱን በአገሪቱ ምሁራንና መምህራን ዘንድ አነጋጋሪ የመሆኑ መሆኑ ተገለጸ። የመቀሌ ዩኒቨርሲቲ ፕሮፌሰርም በፕሮፌሰር ምትኩ ኃይሌ ምትክ ዶክተር ጃህሚን ሀርዚንግ የተባሉ ጀርመናዊ መሾሙ የሚታወቅ ሲሆን ለጀርመናዊ ፕሬዚዳንት በወር አንድ መቶ ስልሳ ብር አንድ መቶ ስልሳ ሺህ ብርና ልዩ ልዩ ጥቅማ ጥቅሞችን የሚከፍል መሆኑ የተደረሰበት ሲሆን ብዙ የዩኒቨርሲቲ መምህራኖች ከሀገር ውስጥ ነባርና በሳል ምሁራኖች እያሉ የጀርመን ዜማ መቅጠሩ ለምን አስፈለገ? በማለት ጥያቄ ያነሱ ሲሆን ለአንድ ዩኒቨርሲቲ መምህር ከአስር ሺህ ብር በላይ ሳይከፈል ለጀርመኑ ዜጋ ያን ያህል ደመወዝ መክፈሉ ከጀርባው ሌላ ጉዳይ እንዳለ ተገልጸዋል። አንዳንድ መምህራን የመቀሌ ዩኒቨርሲቲ የራሱን ዜጎች አዋርዶ ለውጭ ዜጋ ገንዘብ ማስታቀፉ አሳዛኝ ነው በማለት ሲገልጹ፣ ሌሎቹ ደግሞ ለአዲሱ ፕሬዝዳንት ተቀሚ ያለ ገንዘብ በመክፈል ከጀርመን መንግስትና ዩኒቨርሲቲዎች የመቀሌ ዩኒቨርሲቲን ለማገናኘትና የተዋጣለት ዩኒቨርሲቲ ለማድረግ በማሰብ መሆኑንም ይገልጻሉ። በኑሮ ውድነትና በእቃዎች ዋጋ በናር ግርግር አል ግርግር አልባ ያለፈው የትንሣኤ በዓል ከገበያው ግርግር መጥፋት በተጨማሪ ከዋዜማው ጀምሮ እስከ ሰኞ ድረስ መብራት ጠፍቶ እንደነበረና ብዙ የከተማዋ ነዋሪዎችም በዓሉን በጨለማ ለማክበር መገደዳቸው ታውቋል። ይህ የመብራት መጥፋትን በአዲስ አበባና በሌሎች ከተሞች የተቋረጠ ሲሆን ለሶስት ተከታታይ ቀናትም ለምን መብራት እንደጠፋ አገዛዙም ሆነ የመብራት ኃይል ባለስልጣኖች የሰጡት ይፋ መግለጫ በወቅቱ አልነበረም። የፖለቲካ ታዛቢዎች ግን ሀገሪቱ በሁለት አሃዝ እድገት እያስመዘገበች ነው በእድገትና በትራንስፖር ሞሽን ጎዳና እየነጎደች ነው በማለት የሐሰት ትሮምባ ቢነፉም፣ የፕሮፖጋንዳ ከበሮ ቢደበድቡም፣ በተግባር ግን አገሪቱ ከእለት ወደ ሁለት ቁልቁል እያደገችና ሕዝቧን በኢትዮጵያ ውስጥ የመኖር አቅሞ እየተዳከመ የመጣበት መሆኑን በመግለጽ የጎረቤት አገሮች ከኢትዮጵያ የተፈጥሮ ሀብት የመብራት ትሩፋት ሲያገኙ ኢትዮጵያን ግን ከመብራት ወደ ኩራዝ መከለስ መቆም አለበት፣ ይህም የሕዝብ ግዳጅ ነው ማለት ይገልጻሉ። የወያኔው መብራት ኃይል ዘግይቶ በሰጠው መግለጫ መብራቱ የጠፋው አዲስ የተሰራው የግልገል ጊቤ ቁጥር ሁለት ግድብ የቴክኒክ ችግር ገጥሞት ነበረ በማለት መግለጫ አውጥተዋል። የሕዝብን የማወቅ መብትን በመጋፋትና ሕዝብን ከመረጃና ከኢንፎርሜሽን አርቆ ለመግዛት ልዩ ልዩ ተንኮልና ሴራ በማውጣጠን የሚታወቀው የመለስ አገዛዝ የራሱን ህግና ደንብ ተከትሎ ጋዜጣ ለማሳተም ሙከራ ያደረጉ ግለሰቦችን የወያኔ ባለስልጣናትን ፈቃድ እንከል እንደከለከሏቸው ተጋለጠ። ከዚህ ቀደም ሐምራዊ መጽሔት አሳታሚ የነበረው ፍቃዱ ማህተም ወርቅ የተባለው አሳታሚ በአዲስ መልክ ሀበሻ ሪቪው ብሎ ጋዜጣ ለማሳተም ፈቃድ ሲጠይቅ ሳምሶን ማሞ የተባለ የወያኔ ካድሬና የወያኔ ካድሬ ጠቋሚነት ሽመልስ ከማል የተባለ ሹም እገዳጣይነት የህትመት ፈቃዱ እንዳይሰጠው መታገዱን ምንጮቹ ገልጸዋል። ወያኔ ነጻ ጋዜጦችን፣ ነጻ ሬዲዮኖች እንዳይኖሩ ማድረጉ ብቻ ሳይሆን በራሱ ህግና ደንብ ተመርተው ጋዜጣ ለመውጣት ያሰቡትንም ሰንካላ ምክንያት በመፍጠርና በባለስልጣኖቹ ስልጣኖቹ ማን አለብኝነት ፈቃድ መከልከላቸው የአገዛዙን ተንኮልና ሴራ የሚያሳይ ነው ተብለዋል። የአፋር ህዝብ መንፈሳዊ መሪ የነበሩት ሱልጣን አሊ ሚራ ሐንፍሬ በተወለዱ ዘጠና አንድ ዓመታቸው ከዚህ ዓለም በሞት መለየታቸው ተገለጸ። ሱልጣን አሊ ሚራ ሚያዝያ 16 ቀን 2003 ዓመተ ምህረት ይረፉ እንጂ የቀብራቸው ስነ ስርዓት ሰኞ ዕለት አፋር ውስጥ ባሳይታ ከተማ ተፈጽመዋል። ሱልጣን አሊ በህይወት በነበሩበት ዘመን ኢትዮጵያዊነትን አጥብቀው የያዙና እንኳን ሲያፋር ህዝብ ገመላችንም ኢትዮጵያዊ ነው በማለት ለሀገራቸው ያለዋቸውን የማያወላውል አቋምን የገለጹና ብሔረተኞችና ዘረኞችን ያሳፈሩ አባት ነበሩ። ፍኖተ ህብረት የ ኢህአፓ ድምፅ ድምጽ በዚህ አጋጣሚ ለቤተሰቦቻቸውና ለአፋር ሕዝብ መጽናናቱን ይመኛል። አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢህአፓ ድምጽ ነው። ኢህአፓ ለሕዝቡ የዓመፅ እያደረገ ያለውን ሰፋ ሰፊ ቅስቀሳ በመቀጠር መከጠር ዓርብ ዕለት በአዲስ አበባ ከተማ ልዩ ልዩ ቦታዎች የቅስቀሳ በራሪዎችን አሰራጭተዋል። አርማውን የያዙና ሕዝባዊ ትግላችን ይፋፋም የሚል መግለጫ ያዘሉ ቢጫ ተለጣፊዎችን በየቦታውም ለጥፈዋል። ለመጀመሪያ ጊዜ በውስጣቸው የሀፓ መልእክቶችን የያዙ ባለ ቀለም ባለ ልዩ ቀለም ፊኛዎችን ወደ ሰማይ ለቋል። ይህን የስርጭት እርምጃ የተካሄደው በአዲሱ ገበያ ጊዮርጊስና ፒያሳ በአራት ኪሎና ቀበና በየካ በሾላ መገናኛና ገርጂ በሀያ ሁለት ኮልፌ ሰፈረ ሰላምና አዲሱ ሚካኤል አቶ ውስተራና ባንኮ ዲ ሮማ በመርካቶና በቅሎቤት ወዘተ ሲሆን በየመንገዱ መልእክቶቹም ተቀምጠዋልም። በልዩ ልዩ ቀለም የተሰራጩ መልእክቶችን ወያኔ በግድብ ግንባታ ሽፋን የጀመረውን ዝርፊያ የሚያወግዙ ለአመፅ የሚጠሩና የሚቀሰቅሱ ጽሑፎች ናቸው። ፊኛዎቹ ሲፈነዱም በውስጣቸው ያሉ በራሪ ወረቀቶች ውስጥ ተሰራጭተዋል። ኢህአፓ በትግሉ መስክ እንተባበር ማለቱን የቀጠለ ሲሆን በራሱ መስራት ያለበትን በተመለከተ ግን እየተንቀሳቀሰና ለወሳኙ ፍልሚያ ህዝቡን እየጠራና እያደራጀ መሆኑንም ገልጸዋል። የወያኔ አገዛዝ በመላ አገሪቱ የሚገኙ ዜጋዎችን በአንድ የዘር ፓርቲ ስር ለማድረግ በማሰብ ዜጎቹም በሙሉ በወያኔ ጥላት ስር አሊያም በወያኔ በፈለፈላቸው ማኅበራት ስር እንዲደራጁ ሲያስገደድና ሲወተውት እንደነበረ ይታወሳል። ሰሞኑን ደሞ ወያኔ መምህራንን በሙሉ በሙሉ የወያኔ አባል ለማድረግ በየዓመቱ የሚታደስ የመምህርነት ፈቃድ ሊያወጣ ማሰቡ ተገልጿል። በዚህ ሐሳብ መሰረት ማንኛውም መምህር ለማስተማር በየዓመቱ ፈቃዱን ማደስ እንደሚገባና ፈቃድ ያላደሰ መምህር ማስተማር እንደማይችል ታውቋል። ወያኔ ይህን ሐሳብ ያመጣው የተቃዋሚ አባል ናቸው ብሎ የሚጠረጠራቸውንና ለወያኔ አባል አንሆንም የሚያሉ መምህራንን በፈቃዱ ሰበብ ከስራ ለማስወጣት በማሰብ መሆኑ ተገልጿል። ወያኔ የግፍና የቂም በትሩን በእያንዳንዱ ህብረተሰብ ክፍል ላይ ተራ በተራ እያደረሰ መሆኑንና ይህንንም ለመግታት ህዝቡ የተጠላውን አገዛዝ ለአንዴና ለሁሌ ለመጣል በአንድነት መነሳት ወሳኝ ነው ይላሉ የፖለቲካ ተመልካቾች። በምስራቃዊና በደቡባዊ ኢትዮጵያ በድርቅ የተነሳ ሁለት ሚሊዮን ሰዎች ተጨማሪ የምግብ እርዳታ እንደሚፈልጉ የእርዳታ ድርጅቶች አስታወቁ። የእርዳታ ድርጅቶቹ እነኚህ ሁለት ሚሊዮን ሰዎችን ለመመገብ 75 ሚሊዮን ዶላር እርዳታ ያለ ህብረተሰብ ነው ተማጽነዋል። እንደ እርዳታ ድርጅቶቹ አባባል ከሆነ ባለፉት ሰባት ወራት ምንም ዝናብ ባለመጣኑ ችግሩ እየተባባሰ እንደተባባሰ ገልጸው ሌላ ሶስት ሚሊዮን ህዝብ የአስቸኳይ ጊዜ እርዳታ ፈላጊ እንደሆነና ሰባት ነጥብ ስምንት ሚሊዮን ህዝብ ደግሞ የምግብና የገንዘብ እርዳታ እንደሚደረግለት አብራርተዋል። በኢትዮጵያ ተደጋጋሚ ድርቅ በዝናብ መጥፋትና በአየር ጠባይ መለወጥ መከሰቱን የሚገልጹ ወገኖች የድርጉ መጠን መስፋትና መጥበብ ወያኔ በሚከተለው ብልሹ አስተዳደርና በሚያወጣው ዘረኛ ፖሊሲ የተነሳ መሆኑን የሚገልጹ ወገኖች ወያኔ ድርቅና ራህብን የፖለቲካ መሳሪያ እንደሚያደርገውና ይህንንም በኦጋዴ ህዝብ ላይ እየፈጸመ መሆኑን ይገልጻሉ። ዓለም አቀፉ የቀይ መስቀል ኮሚቴም ሰሞኑን ባወጣው መግለጫ ወደ ኦጋዴን በመው ጓዝ የድርቁን ሁኔታ ለመገምገም ያቀረበውን ሀሳብ የወያኔ አገዛዝ ሙሉ በሙሉ ውድቅ አድርጎበታል። የመለስ ዜናዊ ዘረኛና አምባገነን አገዛዝ በአፍሪካ ውስጥ የሰላም አስከባሪ ኃይል እያለ ወደ ውጭ የሚልካቸው ወታደሮቹና መኮንኖቹን አመራረጥ ላይ የሚፈጸመውን አድሎ በመቃወም መኮንኖቹ ቅሬታ እያሰሙ መሆናቸው ታወቀን። የመለስ መከላከያ ሚኒስትር ለሰላም አስከባሪነት የሚልካቸው በሙሉ በረሃ መጣች መኮንኖቹ ሲሆኑ በሰላም አስከባሪነት ጠቀም ያለ ገንዘብ ስለሚገኝም ሆን ብሎ የራሱን ዘር ብቻ ለመጥቀም ማድረጉን እነኝሁ መኮንኖቹ ገልጸዋል። ይህን አይነት አይን አውጣ ያለው ስራ በፖሊስ ኃይል ውስጥም እንዳለና ለችግርና ለግዳጅ የመሃል አገር ወታደሮችና መኮንኖች እንደሚፈለጉ ዓለም አቀፍ ስራ ግን የትግራይ ተወላጅ ወታደርና መኮንን መሆን ግን ልዩ መለኪያ መሆኑንም ነው ይገልጻሉ። የወያኔ ከፍተኛ የጦር አለቆች ለሰላም አስከባሪ ስራ የሚመረጡ ወታደሮችና መኮንኖችን ጉዳይ ለቀረብላቸው ጥያቄ የሰጡት አስተያየት የለም። የመለስ ዜና አገዛዝ በቅርቡ የኦነጋ ባልናችሁ የሻቢያ ተላላኪ ሆናችኋል በማለት ከየከተማውና ከየወረዳ የሰበሰባቸውንና እስር ቤት ያጎራቸውን የኦሮሞ ተወላጆች ስም ዝርዝር እየተጠና መሆኑን ለወያኔ ቅርበት ያላቸው ምንጮች አጋለጡ። እንደ ምንጮቹ አባባል በዝዋይ፣ በድሬዳዋ፣ በቃሊትና በሌሎች እስር ቤቶች የሚገኙ የኦሮሞ እስረኞች በሙሉ ስም ዝርዝራቸው እንዲቀርብለት የወያኔው ፌዴራል ጉዳይ ሚኒስትር ሺፈራው ተክለ ማርያም የማዘዣ ድብዳቤ መውጣቱንና የታሰሩ ሰዎች ስም ዝርዝር ቁጥር በአስቸኳይ ለምን እንደተፈለገ ግን የተገለጠ ነገር የለም። የወያኔ አገዛዝ በአሁኑ ጊዜ በየእስር ቤቱ ከአስር ሺህ በላይ የኦሮሞ ተወላጆችን ያሰረ ሲሆን ወያኔ ለምን የስም ዝርዝራቸውን እንደፈለገ ግምት የሰጡ አስተያየት ሰጪዎች ወያኔ ምናልባት ሌላ ዙር የእስር ዘመቻ ለመዘመር መዘጋጀቱን ያሳያል ሲሉ ሌሎች ወገኖች ደግሞ ወያኔ የተወሰኑትን እስረኞች ለመፍታት ለመፍታትና ጊዜያዊ የፖለቲካ ቦታ ለማግኘት በማሰብ መሆኑን ይገልጻሉ። አድማጮቻችን ለዛሬ ያዘጋጀነው ዜና በዚሁ አበቃ። ዜና እረፍት። ዶክተር አስራት ፈለቀ ባደረባቸው ሕመም ምክንያት ለረጅም ጊዜ ሲታከሙ ቆይተው ባሳልፍነው ቅዳሜ ሚያዚያ አስራ አምስት ሁለት ሺ ሶስት ዓመተ ምህረት በሳን ሆዜ ከተማ ከዚህ ዓለም በሞት ተለይተዋል። ዶክተር አስራት ፈለቀ በልዩ ልዩ የኃላፊነት ቦታዎች ሀገራቸውን በቅንነት ያገለገሉ ሲሆን በመጨረሻም በጡረታ እስከተገለሉበት ድረስ በዓለም ባንክ ውስጥ ይሰሩ የነበሩ ከመሆናቸውም ሌላ ለረጅም ዓመታት በኖሩበት በዋሽንግተን ዲሲ አካባቢ ህብረተሰብ ዘንድ የወያኔን አገዛዝ ክፉኛ በመቃወም የሚታወቁ ዜጋ ነበሩ። የፍኖተ ያፓ ሬዲዮ ድምፅ አዘጋጅም ለዶክተር አስራት ፈለቀ ነፍሲ ማርያልን ለቤተሰቦቹም መጽናናት እንዲሰጥ እንመኛለን። አባይ የምግብ አደባባይ አባይ ስንል ወንዙን ወንዙን ስንል ምንጩን ያውም ንጹህ ምንጭ የደረቅ መሬት ነፍስ ዘሪ የማይወዱህ ያስጮሁ ጀመር አዝማሪ ኤሎሄ አባይ ከማሁ ሰማይ ወመድር፣ ቱባ ሌባ ዝረፍ፣ ድሃ ግን ከየትም አምጥተህ ገብር፣ ልንገነባ ነው እያሉ የአባይን ወንዝ በመዋጮ ያውም በወርደ መወዝ ለንጉሥ ዓለሙ ክርስቶስ፣ እዘኝ ድሃ እንዳይበላሽ የአባይ ውሃ። እዘንድሃ እንዳይበላህ የአባይ ውሃ አባይን ከመገደብ በፊት የአባዮችን አፍ መገደብ ግዴታ ነው። አባይ ገበያና ምግብ ቤት ለበለጠ መረጃ በሰባት መቶ ሶስት ዘጠኝ ዘጠኝ ስምንት አምስት ሶስት ሁለት ሁለት ይደውሉልን። በአጭር ጊዜ ውስጥ እናና ተወዳጅነትን ያተረፈው የአብሲኒያ የኢትዮጵያ ሬስቶራንት በንጽህናና በባለሙያ የተዘጋጁ ጣፋጭ የጾምና የፍዝክ ምግቦችን በጥራት ማቅረብ መቀጠሉን እየገለጽን የጋምቤላ ስፖርት ባርም ማንኛውም የስፖርት እንቅስቃሴን ማሳየቱን ከሰኞ እስከ አርብ ከአራት ፒኤም እስከ ስምንት ፒኤም የሀፒ አወር እንዳለው እየገለጽን የመኪና ማቆሚያ ከሬስቶራንቱ ጀርባ እንደ ልብ መሆኑንም እንገልጻለን። አብሲኒያ የኢትዮጵያ ሬስቶራንት የቢሮ ክፍሎችን ለኪራይ የሚሆኑ የመሰብሰቢያ አዳራሾችም እንዳሉት ይገልጻል። ዘወትር አርብ፣ ቅዳሜና ሆድም የሚዝናኑበት የሚደሰቡበትና የሚጨፍሩበት የሙዚቃ ዝግጅትም እንዳለን ስንገልጽ በታላቅ ደስታና ኩራት ነው። ጣፋጭ ምግብ በልቶ ለመዝናናት የአብሲኒያ ሬስቶራንት አድራሻችን ሰማንያ ሁለት ሀያ አንድ ጆርጂያ አቨኑ ስልክ ቁጥራችንም ሦስት ዜሮ አንድ አምስት ስድስት ሁለት ሀምሳ ዘጠኝ አስራ አንድ ነው። የአብሲኒያ ሬስቶራንት ለኢትዮጵያዊነታችን ለአንድነታችንና ለባንዲራችን ያለንን የእናት ሀገር ፍቅር የምንገልጽበት ብቸኛው መሰባሰቢያችን የሰሜን አሜሪካ የኢትዮጵያ የስፖርትና ባህል ፌዴሬሽን ዓመታዊ በዓል ደረሰ። እጅግ ዘመናዊ በሆነው በአትላንታ ጆርጂያ ዶም ስቴዲየም ከጁላይ ሁለት እስከ ዘጠኝ በደመቀ ሁኔታ ይከበራል። ለሀያ ሰባት ዓመት ያህል በሰሜን አሜሪካ ነዋሪ የሆኑ ኢትዮጵያን በሙሉ በማሰባሰብ አንድነትን የፈጠረ አንጋፋ ፌዴሬሽን በጥንካሬነቱ ለኢትዮጵያ ብቻም ሳይሆን ለአፍሪካም ኩራት ነው ኢኤስኤፍኤንኤ ጠላት የሀገር ድንበርን ሲደፍር፣ ህዝብ በድርቅ ሲመታ፣ ጎርፍ ወገኖቻችንን ያለመጠለያ ሲያስቀር ለእናት አገር የድረሱልኝ ጥሪ ግንባር ቀደምትነትን ያሳየ ነው። በዘንድሮው ልዩ ዝግጅታችን ሀያ ስምንት የእግር ኳስ ክለቦች ጠንካራ ፉክክር ያደርጋሉ። የቀድሞው የብሔራዊ ቡድን ተጫዋቾችን በተለያየ ምድብ በመሆን የጥንቱን ማራኪ የኳስ ጥበብ ያሳዩናል። ለሀገር ባለውለታው ለኳሱ ንጉሥ መንግስቱ ወርቁም የመታሰቢያ ውድድሩ ተሰይሞለታል። የባህላዊና የዘመናዊ የሙዚቃ ቡድኖች የሚያቀርቡት ሙዚቃ ወደር አይገኝለትም። አንጋፋና ወጣት አርቲስቶች በሙሉ በአትላንታ ይሰባሰባሉ። በስቴዲየሙ ግቢ ከሚተከሉ ድንኳኖች ውስጥ ሰንጥቆ የሚወጣው የባህል ምግቡ ሽታ የዘመንን መለወጫ አውዳመትን ያስመስለዋል። አትላንታ እንግዶቿን ለማስተናገድ እየጠበቀች ነው። ሁላችንም ኢትዮጵያውያን በሀገር ባህል ልብሳችን ተውበን አረንጓዴ፣ ቢጫ፣ ቀይ ሰንደቃ አላማችንን እያውለበለብን እፍ ይሏታል እንጂ አያጠፏትም ዝንታለም የሃውናት ኢትዮጵያ ትሞትም እያልን እጅ ለእጅ ታይዘን በጋራ እንዘምራለን። ከጁላይ 2 እስከ 9 በአትላንታ ጆርጂያ ዶም ስቴዲየም እንገናኝ። ለተጨማሪ መረጃ www.esfn.ኦርግ ዌብሳይታችንን ይጎብኙት፣ ወይም በሕዝብ ግንኙነት ስልካችን 3233517215 ይደውሉልን። ፍቅር፣ ሰላም፣ አንድነት ለሀገራችን ኢትዮጵያ። ዘንድሮ አውደ ዓመቱ አትላንታ ነው፣ ተደሰቱ። የሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን። አድማጮቻችን በድጋሚ እንደምን ዋላችኋል? በማስከተል ሳምንታዊ የዜና ዘገባ ትንታኔያችን ይቀጥላል። በቅድሚያ ግን ርዕሶቹ። ወያኔ ምሁራኖችን እያሳደደ በውጭ ምንዛሪ የውጭ ሀገር ዜጋ መቅጠሩ ቅሬታ ፈጠረ። የኦነግ አባል ናችሁ ተብለው የታሰሩ በአስቸኳይ ስም ዝርዝራቸው ይገለጽልኝ ሲል መለስ ዜናዊ ትእዛዝ ሰጠ። ዛሬ ነጋዴዎች በምሳ ግብዣ ስም ገንዘብ በግዴታ እንዲያዋጡ ተደረገ የሚሉና ሌሎችም ይገኙበታል። ዝርዝሩን እነሆ። አስቸጋሪው የወያኔ ቡድን ሀገሪቱ በችግርና በረሃብ እየታመሰች ባለበት በዚህ ጊዜ የሀገሪቱን ምሁራኖች እያባረረና እያሰረ በውድ ዋጋ ከውጭ አገር መምህራኖችን እየፈቀጠረ ማስመጣቱ ተቃውሞ ገጥሞታል። በተለያዩ ዩኒቨርስቲ ውስጥ በመምህርነት እያገለገሉ ያሉትን ምሁራኖች የደሞዝ ዕድገት ሳይሰጥ ባሉበት እንዲረግጡ እያደረገ በሌላ በኩል ደግሞ ሀገሪቱ መክፈል ከምትችለው አቅም በላይ በውጭ ሀገር ምንዛሪ ከተለያዩ ሀገራት ምሁራኖችን እያስመጣ መሆኑ ግራም ያጋባ ነው ተብሏል። ሰሞኑን ለረጅም ዓመታት የመቀሌ ዩኒቨርስቲ ፕሬዝዳንት የነበረውን ፕሮፌሰር ኃይሌ ምትኬ አንስቶ በምትኩ ከውጭ ሀገር በውድ ክፍያ የጀርመን ዜግነት ያለው ሰው ማስመጣቱ በዩኒቨርስቲው መምህራኖች ዘንድ አነጋጋሪ ሆኗል። መቀሌ ዩኒቨርሲቲ ፕሬዝዳንት የነበረው ፕሮፌሰር ምትኳሌ ከዚህ ቀደም በመለስ ዜናዊ ጭምር ሲሞገስ ሲወደስ የነበረ ሲሆን አሁን ለውጥ አላመጣም በሚል ከቦታው ድንገት እንዲነሳ ተደርጎ የጀርመን ዜግነት ያለው ሰው ማስቀመጡም እያነጋገረ መሆኑ ታውቋል ዶክተር ጃሃሚን ሀርዚንግ የተባለ ጀርመናዊ ዜጋ በያዝነው ወር መጀመሪያ ላይ ስራ እንዲጀምር ሲደረግ መኖሪያ ቤትና ሌሎች ጥቅማ ጥቅሞችን ሳይጨምር በወር ከአንድ መቶ ስልሳ ሺህ ብር በላይ እየተከፈለው የመቀሌ ዩኒቨርስቲ ፕሬዚዳንት እንዲሁም መመደቡ ብዙ ዩኒቨርሲቲ መምህራኖችን ቅሬታ አስነስተዋል። በአሁኑ ሰዓት በርካታ ምሁራኖች በፖለቲካ አመለካከታቸው ብቻ እየተፈናቀሉና ከሀገር እንዲሰደዱ እየተደረገ ባለበት በዚህ ጊዜ ሀገሪቱ መክፈል ከምትችለው በላይ በውጭ ምንዛሪ የውጭ ሀገር ዜጎችን ቀጥሮ ማስመጣቱ ምን የሚሉት ነገር ነው? ሲሉ ምሁራኖቹ በብስጭት ይናገራሉ። አንድ ዩኒቨርሲቲ መምህር በወር ከአምስት ሺህ ብር በላይ ሳይከፈለው አልፎ ተርፎ ለወያኔ ባለው አመለካከት እየተባለ በሚፈናቀልበት በዚህ ጊዜ ለአንድ ግለሰብ ይህን ያህል ከፍተኛ መጠን ያለው ብር መክፈሉ አላስፈላጊ ከመሆኑ በተጨማሪ የሀገርን ሀብት ማባከን፣ ዜጋን መናቅ ነው ሲሉ ምሁራኖቹን የወያኔ አሰራርን ተቻሉ። በመላ ሀገሪቱ ውስጥ የሚገኙ ምሁራኖችን ወያኔ በተለያየ ሰበቦች እየለጠፋባቸው ወደ እስር ቤት እያጎራቸው ከመሆኑ በላይ በምስጢር በደህንነት ሰዎች እያፈነ የት እንዳሉ የማይታወቁ በርካታ ከመሆናቸው በተጨማሪ የወያኔን አረመኔ ድርጊት በመፍራት እጅግ ቁጥራቸው የበዙት ደግሞ ሀገራቸውን፣ ሕዝባቸውን ጥለው እየተሰደዱ የሰው ሀገር አገልጋይ እንደሆኑ ይታወቃል። ዛሬ የአዲስ አበባ ዩኒቨርስቲን ጨምሮ በሌሎች ዩኒቨርስቲዎች ውስጥ ባሉ መምህራን ሳይቀር የጎሳ ፖለቲካው ሰፍቶ እስከ መንደር ደረጃ ድረስ ዝቅ ብሎ ወርዶ ሀገራዊ ሳይሆን መንደራዊ ኢትዮጵያ ሳይሆን ብሔር መለያ ሆኖ በድንገት ቡድንተኝነት እንዲሰፍን እየተደረገ መሆኑን ተማሪዎች አንድ አቋም እንዳይዙም እያደረጋቸው ይገኛል። መምህራኖቹን ጭምር በብሔርና በጎጥ እየከፋፈሉ አንዱን አንዱን እንዲጠብቅ እየተደረገ የትምህርት አሰጣጡ ተበላሽቶ ወድቆ ከትምህርት ይልቅ ፖለቲካ ቅድሚያ ተሰጥቶ ትውልድ በእውቀት እየተጎዳ ባለበት ጊዜ መድረሱንም ምሁራኖች እያዘኑ ይገልጻሉ። ይህ በእንዲህ እንዳለ ግራ የገባው የወያኔ ቡድን ሰሞኑን ለየእስር ቤቶቹ አዛዦች አስቸኳይ ትእዛዝ በሚስጥር አስተላልፏል። ዜናውም ከፌዴራል ጉዳይ ሚኒስቴር ሾልኮ የደረሰን ዘገባ ያጋልጣል። የወያኔው ቡድን መለስ ዜናዊ የሻቢያ ተላላኪ ናቸው እያለ ሲያወግዛቸው፣ ሲያጠለጥላቸው የነበሩትን በየእስር ቤቶች ውስጥ ያሉትን የኦነግ አባላቶች ስም ዝርዝር ተለቅሞ እንዲሰጠው በሰጠው ትእዛዝ መሰረት ሰሞኑን ተግባራዊ መደረጉን ተገልጿል። የኦነግ አባል ናቸው፣ የሻዕቢያን ተልዕኮ ፈጻሚ ናቸው በማለት ከየቤታቸው፣ ከየመስሪያ ቤታቸው፣ ከንግድ ቦቶቻቸው እንዲሁም ሲል ከየጎዳና ላይ አፍሰው ያጎራቸውን ዜጎች በሚስጥር ከያሉበት እስር ቤት ተመዝግቦ ስም ዝርዝራቸው እንዲላክለት ትእዛዝ ማስተላለፉን የደረሰን ዘገባ አጋልጧል። ከተማና ከገጠር የታፈሱ በዝዋይ፣ በድሬዳዋ፣ በቃሊትና በሌሎችም እስር ቤቶች ውስጥ ታስሮ ያሉ የኦነግ አባሎች በሙሉ በአስቸኳይ ስም ዝርዝራቸው ተለቅሞ ይምጣልኝ ሲል በፌዴራል ጉዳይ ሚኒስተር በሽፈራ ዶክተር ሽፈራው ተክለማርያም ፊርማ የተላከላቸው የየእስር ቤቶቹ አለቆች በተሰጣቸው ትእዛዝ መሠረት ተግባራዊ መደረጉ የፌዴራል ጉዳይ ሚኒስተር ምንጮች ይገልጻሉ። በቅርቡ ከየጎዳና ላይ የታፈሱ ወደ ማዕከላዊ እስር ቤት የታገሩትና በሌሎች የምርመራ ማዕከላት የገቡትን የሚያጠቃልል አለመሆኑን የጠቆሙት ምንጮች በአሁኑ ሰዓት በጊዜ ቀጠሮ በፍርድ ቤት የሚመላለሱ በፍርድ ላይ የሚገኙትን የኦሮሞ ተወላጆችን ብቻ የሚመለከት መሆኑን ተናግረዋል። መለስ ዜናዊ አባይን እገነባለሁ ባለማግስት ተመልሶ ሻቢያ ነጠፋለሁ እያለ እየፎከረ፣ በዚህ ጊዜ ደግሞ ከእስር ቤቶች ውስጥ ያሉትን የኦሮሞ ተወላጆችን ስም ዝርዝራቸው ተለቅሞ ይምጣልኝ ብሎ በሽፈራው በኩል ትእዛዝ መስጠቱ ምን አዲስ ነገር ሊከሰት ይሆን ሲሉ ምንጮች ይጠይቃሉ። አንዳንድ የቃሊቲ የእስር ቤት ፖሊሶች እንደሚሉት ከሆነ የወያኔ ቡድን ከዚህ ቀደም የሶማሌ ክልል ሕዝብን ድጋፍ ለማግኘት ሲል ጥቂት ውጭ ሀገር የነበሩ የኦብነግ አመራሮች ጋር ተስማማው በማለት በይፋ የስምምነት ፊርማ ካደረገ በጥቂት ቀናት ውስጥ አብዱል መጂድ ሁሴን ላይ የመግደል ሙከራ አድርጓል የተባሉትን የግንባሩን አባሎችን የሞት ፍርድ የተፈረደባቸውን ጭምር ከየእስር ቤቱ እየፈታ ሲሆን፣ አሁንም በተመሳሳይ የኦነግ አባልኖችን ሊፈታ ይሆናል የሚሉም ግምት የሚሰነዝሩ አሉ። አንዳንድ የፖለቲካ አዋቂዎች እንደሚሉት ከሆነ ደግሞ ወያኔ ጊዜያዊ የፖለቲካ መጠቀሚያ ለማድረግና ከህዝቡ ድጋፍ ለማግኘት ሲል አልፎ ተርፎ በውጭ ሀገር የሚገኙ ኦሮሞ ተወላጆችን ለማጃጃል ለማግባባት የሚወስደው እርምጃ ሊሆን ይችላል የሚሉ ሲሆን፣ ሌሎች ደግሞ በቅርቡ መለስ ዜናዊ ከሻቢያ ጋር ጦርነት እገጥማለሁ ባለው መሰረት የተወሰነ ስልጠናና ተአድሶ ሰጥቶ ሊያዘምታቸው ይችላል ሲሉም አስተያየታቸውን ይሰነዝራሉ። በተለያዩ እስር ቤቶች ውስጥ እየተሰቃዩ ካሉ ዜጎች መካከል አገሪቱ ብዙ ገንዘብ ወጪ አድርጋ ያስተማራቻቸው ዶክተር መሐንዲሶችና በሌላም መስክ የተማሩ ምሁራኖች የሚገኙ ሲሆን በተለይ የኦሮሞ ተወላጅ የሆኑትን የምህንድስና ባለሙያዎች ከዛሬ አንድ ዓመት በፊት ከያሉበት ለቅሞ ለእስር የተዳረጉ ሲሆን እስካሁን የት እንዳሉም እንደማይታወቅ ቤተሰቦቻቸው ይገልጻሉ። ዛሬ በመላ ሀገሪቱ ውስጥ በመቶ ሺዎች የሚቆጠሩ ዜጎች በየእስር ቤቱ ታጉረው የሚገኙ ሲሆን ከእነዚህ ውስጥ ከግማሽ በላይ የሚሆኑት ደግሞ የኦሮሞ ተወላጆች መሆናቸው አንዳንድ ጥናቶች ያመላክታሉ። የአይናቸው ቀለም አላማረኝም፣ የሻቢያ ቅጥረኞች ናቸው እያለ ሲደነፋ እና ሲያጠለጥልባቸው አልፎ ተርፎ አሰቃቂ የግፍ እርምጃ ሲወሰድባቸው የነበረው ወያኔ በውጭ ሀገር የሚኖሩ ኢትዮጵያውያን ተቃውሞ በማሰማታቸውና በማውገዛቸው ሁኔታው እንዲረግብ ለማድረግ ሲል የሚወስደው እርምጃ ሊሆን ይችላል የሚሉም ምሁራኖች ቁጥራቸው ቀላል አይደለም። በሌላ ዜና አባይ ግድብን እገነባለሁ ብሎ ለፖለቲካ መጠቃሚያነት እያዋለ ያለው ወያኔ ህዝቡን በግዳጅ ገንዘብ እንዲያዋጣ በማድረጉ ከፍተኛ ተቃውሞ እንዳጋጠሙ መሆኑን ከተለያዩ ስፍራዎች የሚደርሱ ዜናዎች ይገልጻሉ። በአባይ ግድብ ፕሮጀክት ዙሪያ ከፍተኛ ቅስቀሳ እያደረገ ያለው ወያኔ ለህዝብና ለሀገር አስቦ ሳይሆን የስልጣን ዕድሜውን ሊያራዝምበት አቅዶ ተዘጋጅቶ የነደፈው ስልት ነው በሚል የተቃዋሚ አመራሮች ከውጭም ከውስጥም እየሞገቱ ሲሆን ህዝቡ በበኩሉ ለታቀደው እቅድ በግዳጅ እንድናዋጣ መደረጉ የሚያሳዝን የወቅቱን ሁኔታ ያላገናዘበን ሲሉ አምረው እየተቃውሙ ይገኛሉ። ኦሮምያ ክልል የሚባለው ውስጥ የሚገኙ የመንግስት ሰራተኞች ከአምስት ወር በፊት የኦሮሞ ልማት ማህበር ለመርዳት በሚል በግዳጅ ያንድ ወር ደሞዛቸውን በአመት እንዲከፍሉ መደረጉ አሁን ተጨማሪ ሌላ መዋጮ አናዋጣም በማለት ተቃውሞ ማሰማት በመጀመራቸው ለጊዜው የአባይ መዋጮ ጥያቄ እንዲቀር የተደረገላቸው ሲሆን በቅርቡ ደግሞ አማራና ትግራይ ክልል የሚገኙ ነዋሪዎች የግድብ ስራውን ብንደግፍም ገንዘብ አምጡ የሚባለውን እንቃወማለን በማለት ሰፊ ተቃውሞ እያሰሙ መሆኑ ታውቋል። ዜጎች በረሃብ እንደ ቅጠል እየረገፉ በኑሮ ውድነት እየተሰቃዩ ባለበት በዚህ ጊዜ ወቅቱን ያላገናዘበ ያውም በግዴታ መዋጮ አምጡ መባሉ የዜግነት ክብራችን የሚገፍ አልፎ ተርፎም የመኖር ሕልውናችን የሚያናጋ በመሆኑ ያዋጡ ጥያቄውን አንቀበልም በማለት ምሬትና ተቃውሞ እያቀረቡ ይገኛሉ። የዕለት ጉርስ መሸፈን አቅቶት እየተንከራተተ ባለበት በዚህ ጊዜ ይባስ ብሎ በቅርቡ ረሐብ ተከስቶ ወትሮ የነበረው የእህል ዋጋ እየናረ መምጣቱን እያወቁ ይቺም ኑሮ ሆና አዋጡ ብሎ ግዴታ መጣሉ የሚያሳዝን ከመሆኑ በተጨማሪ የሚያሳፍር ማሰቢያ አእምሮ ያልፈጠረባቸው ግለሰቦች የተጠራቀሙበት ቡድን መሆኑን ድጋሚ ያሳየነው ሲሉ በምሬት እየገለጹ ይገኛሉ። ሰሞኑን አማራ ክልል በሚባለው በጎንደር፣ በደሴ፣ በወልዲያ ከተማ ውስጥ የየቀበሌውና የየዞኑ ካድሮች ቤት ለቤት እየዞሩ በግዳጅ ሕዝቡን እንዲያዋጣ ቢጠይቁም አንድም ነዋሪ ሳይሰጣቸው ከመቅረቱን በተጨማሪ የባስ ብሎ የምንበላው ስላጣንና ስለተቸገረን የእርዳታ እንፈልጋለን በማለት በጥያቄ እያጣደፉ ካድሮቹን ያባረሯቸው መሆኑ ታውቋል። በትግራይም እንደ ሌሎቹ ሀገሪቱ ህዝቦች ሁሉ ችግርና መከራ ሲፈራረቅብን ዞር ብላችሁ ያላያችሁን ዛሬ የእናንተ ፖለቲካ መጠገኛ እንዲሆናችሁ የአባይን ሰበብ አምጥታችሁ ብትወተቡትም ለራሳችን እንበላዋተናል በማለት አሳፍሮ እንደመለሳቸው ከትግራይ የደረስን ዘገባ ያስረዳል። በቅድሚያ በረሃብ እያለቅ ያለውን ወገኖቻችን ሕይወት መታደግ፣ የኑሮ ውድነቱን ውጥረት ማርገብ፣ የተቸገረውን መርዳት ሲገባቸው ድንገት ብልጭ ሲልባቸው የእነሱ ፖለቲካ ኪሳራ ገጥሞት ሽፋን ለማድረግ ሲያስቡ ችግረኛን መልሶ ማስጨነቅ አግባብ አይደለም ያለው የትግራይ ሕዝብ ገንዘብ ስለሌለን አናዋጣም በማለት አሳፍሮ እንደሌላው ሕዝብ እንዳባረራቸው የደረሰን ዘገባ አብራርተዋል። ህዝቡ መዋጮን አናዋጣም ያለው ተቃዋሚ ፖለቲካ ውስጥ ውስጡን ቅስቀሳ እያደረጉ በመሆኑ ነው ያሉት። የወያኔ ካድሮች ህዝቡ በግድ እንዲያዋጣ ለማድረግ የሚችሉበትን መንገድ እንደገና እንደ አዲስ ቀይሰው ይህም መዋጮ የማያዋጣ የተቃዋሚ ድርጅት አባል ነው እያሉ ታፔላ እየለቀፉ ያስፈራሩት መዘጋቻቸውን የደረሰን ዘገባ ያጋልጣል። ህዝቡ ግን ያመጣችሁትን አምጡ፣ ያላችሁትን በሉን፣ የዕለት ጉርስ የሌለን የሚቀመስ ሚላስ ያጣን ልጆቻችን መመገብ የተሳነን ሰዎች እንደገና ገንዘብ አምጡ ብላችሁ መጠየቃችሁ የሚያሳፍር ነው ሲሉ መረርና ከረር ያለ ምላሽ እየሰጡ ይገኛል። በአዲስ አበባ ከተማ ውስጥም ሰሞኑን የተጀመረው የማስፈራሪያ ዘመቻን ተከትሎ በየቤቱ በተለይ የንግድ ቤቶችን እየተዘዋወሩ በአንድ ቤት ዝቅተኛው አንድ ሺህ ብር እየሰበሰቡ ህዝቡን ክፉኛ እያማረሩት ነው። ነጋዴውን ከገበያ ውጭ ለማድረግ ታስቦና ታቅዶ እየሰሩበት በመሆኑ ዛሬ አንድም ነጋዴ ከውጭ አስመጥቶ የሚያከፋፈለው ነገር በሌለበት በዚህ ወቅት በግዳጅ የቦንድ ግዢ እንዲፈጽም በነጻ እንዲለግስም እየተደረገ ነው። በመርካቶ ውስጥ የሚገኙ ትልቅ ሆነ ትንሽ ሱቆች ሳይሉ በነፍስ ወከፍ አንድ ሺህ ብር በግዳጅ እየተቀበሏቸው ሲሆን ከዚህም ሌላ ደግሞ የትልልቅ ሱቅ ባለቤቶች ለብቻ ተመርጠው እሁድ የምሳ ግብዣ እንደተደረገላቸው ከደረሰን ጥሪ ወረቀት ለማወቅ ተችሏል። የመግቢያ ዋጋው አንድ ሺህ ብር የሆነው ይህ የግዳጅ ምሳ ግብዣ በግርማ ወልደ ጊዮርጊስና በመለስ ዜናዊ ስም ጥሪ ተደርጎ የተሰጣቸው ሲሆን በዚሁ ጊዜ ነጋዴው የእርዳታ እጁን እንዲዘረጋ ለማስገደድ ጭምር ታስቦ የተዘጋጀ መሆኑም ታውቋል። ያሽመደምዱትን ነጋዴ ጨርሶ ሊቀብሩት እየተራወጡ ያሉት እነመለስ ዜናዊ ዛሬ እሁድ ነገ እሁድ ሚያዝያ ሃያ ሦስት ቀን 2003 ዓ.ም ዓመተ ምሕረት ከቀኑ አምስት ሰዓት ጀምሮ ታዋቂ ነጋዴዎች ሙስሊም ሆነ ክርስቲያኑ አንድ ላይ መለስ ዜናዊና እና ግርማ ወልደ ጊዮርጊስ በተገኙበት የምሳ ግብዣ ተብሎ የገንዘብ ማሰባሰቢያ ሂደት እንደሚደረግ ታውቋል። የመግቢያ ዋጋ ክፍያው አንድ ሺህ ብር የሆነች ቪአይፒ ምትል ካርድ እየተሸጠላቸው ያሉት ትላልቅና ገንዘብ አላቸው የተባሉ ነጋዴዎች እየተመረጡ በመኖሪያ ቤታቸው ድረስ የተሰጣቸው ሲሆን ከየመሃሉ ነጋዴውን ሊያስተባብሩ ይችላሉ የተባሉት ተመርጦ ደግሞ ቅስቀሳ እያደረጉ እንደሚገኙ ታውቋል። በዚህ በሚደረገው ምሳ ግብዣ ላይ እያንዳንዱ ነጋዴ ቃል የሚገባበት ፎርም ተዘጋጅቶ የሚታደለው ሲሆን በዚህ ወረቀት ላይ የሚያሰፍሩትን የብር መጠን በአንድ ወር ጊዜ ውስጥ ማስገባት እንዳለባቸው ከግርጌ ላይ የሰፈረው ማስታወሻ ያሳያል። በተደረገው በዚሁ የገንዘብ ዝርፊያ ፕሮግራም ላይ በመቶ ሚሊዮኖች ብር ይገኛል ተብሎ የተገመተ ሲሆን ውጤቱ የሚታወቀው ግን በኋላ ነው። በ1997 ዓ ም በተደረገ ሀገር አቀፍ ምርጫ ላይ ነጋዴው ለተቃዋሚዎች ከፍተኛ የገንዘብ ድጋፍ ስታደርጉ የነበራችሁት በፍላጎታችሁ ራሳችሁ አስባችሁ ነበር። ዛሬ ግን ሀገር አቀፍ ለሆነ ጉዳይ ላይ ራሳችሁ አስባችሁ ልትሰጡ ይቅርና ያሰቡትን ሁሉ እንዳይሰጡ እየከላከላችሁ በመሆኑ ወደፊት እንነጋገርበታለን እያሉ የተለመደውን ድንፋታቸውን በየሰፈሩና በየቤቱ እየዞሩ የሚያድሉት ካድሮች ሲናገሩ፣ ይህ ዘመቻ ደግሞ ነጋዴው በፍራቻ ይሄን ያህል ብር ለግሽ ያለው እንዲል ሆን ተብሎ የተወጠነ ሴራ መሆኑንም ታውቋል። እኛም ለዛሬ ያለን ዜና ዘገባ በዚሁ ተጠናቀቀ። አባይ፣ ባባዮች አስጨረሰን። ከነጻነት ዘገየ። በተለያዩ ድረገጾች ላይ ከተለጠፈው ይድረስ ለተወዳዳችሁ በውጭ ሀገር የምትኖሩ ኢትዮጵያውያንና ኢትዮጵያዊት፣ እንዲሁም ይህን ጽሑፍ ልታረቡ የቻላችሁ ክቡራን የሰው ዘር አባላት በሙሉ ብዙዎቹ ኢትዮጵያውያን በኃይል በመቅሰፍነቱ የምናውቀው ኢትዮጵያ ላይ የነገሰው ህዝባዊ ወያኔ ሓርነት ትግራይ መንግስት በአጭር አጠራር ወያኔ በመባል የሚታወቀው የወንበዴ ቡድን እየሰራ ያለው ህዝብን የማራቆት ስራ ቢያንገበግበኝ ጊዜ ይችል ማስታወሻ ለታሪክ መታሰቢያነት ለመጽሐፍ ተነሳሳሁ። አሁን በምንጽፈው ሆነ በምንናገረው ነገር ለጊዜውም ምንም አይነት ፍርድ የምናገኛ ለመሆናችን ብንረዳም እንደነዚህ ተመዝግበው በሚቀመጡ ታሪካዊ ማስታወሻች መነሻነት አጥፊዎች የስራቸው እንዲያገኙና ሌሎችም ተረኞች አሁን ከምናሳልፈው ግላዊ ይሁን ማህበራዊ የህይወት ገጠመኞች ልምድ ቀስበው አካሄዳቸው እንዲያስተካክሉ ስለሚረዳ እንደዚህ በአደባባይ መጫዋችን ለጊዜው አስፈላጊነቱ አነስተኛ መስሎ ቢታይም ለወደፊቱ በእጅጉ ጠቃሚያችን መሆኑ የሚካል አይደለም። በግርድፍ ግምት ከዘጠና በመቶ በላይ የሚሆነው የኢትዮጵያ ህዝብ ከከፋ ድህነት ወለል በታች በሚኖርበት በአሁኑ ወቅት ችግር የሚባል ሲያልፍ በማይለካውና ስለ ችግር ምንነት አንዳችም ግንዛቤ ያለው የማይመስለን የወያኔ መንግስት በአባይ ግድብ ምክንያት ህዝቡን ከያጣጫው እየዘረፈው ነው። የወቅቷን ገብጋቢ ጥያቄ ከዚህ በገንዘብ ፍቅር ለይቶለት ካበደው የወያኔ መንግስት ማን ይታደገን የሚል ነው። አሁን ህመሙ ባሰበትና ከናካቴው ቅጣም ባሩ ጠፋበት እንጂ ቀድሞም ቢሆን የወያኔ ጎጠኛ የዘራፊዎች ቡድን የሚሰራው ስራ ሁሉ ጤናማ መንግስት ይሰራዋል ተብሎ የሚጠበቅ አልነበረም፣ አይደለምም። የአሁኑ ግን እጅግ የከፋውን ብናል። ዜጎች በተለይም አነስተኛ ገቢና ጥቃቅን መተዳደሪያ ያለን በበርካታ ሚሊዮኖች የሚቆጠሩ ወገኖች የግፉ ቀንበር ሸክሙ ከብዶብን መድረሻ አተናል። እባካችሁ ተሰሚነት ያላቸው ወገኖቻችን ለሚመለከቱ ሁሉ ጩሁልን። በመሰረቱ እንደ ወያኔ ያላጭበርባሪና ሌባ መንግስት ሳይሆን ሁነኛ የህዝብ መንግስት በአገራችን ስልጣን ላይ ወጥቶ በምክክርና በህዝባዊ ሁኔታ ላይ የተመሰረተ ሁናቴ አንድ ግድብ ቀርቶ ለበርካታ የኒኩሌር ኃይል ማመንጫ ጣቢያዎች ግንባታ ለሰላማዊ አገልግሎት አዋጡ ቢባል አንድም ሰው አይከፋውም፣ በደስታ ጮቤ ይረግጣል እንጂ። እንዲያውም ያሁኑ የወያኔ ዓላማ ግን ለሀገርና ለህዝብ ተጨንቆና ተቆርቆሮ ወይም ተጠብቦ ሳይሆን ህዝብን በፍቅሩ ለማማለል ውዴታን ለማግኘት ታስቦ ከመሆኑ በተጨማሪ የሐሳቡን መነሻ ጊዜ ስናጤናውና የአብዛኛው ህዝብ የኑሮ ሁኔታ ስንቃየው፣ እንኳን ስለ ግድ ማሰር ያዋጣል ይባል ከእጅ ወደ አፍ መሆኑ ማቁቶት በራብ አለንጋ እየተገረፈ ባለበት ሁናቴ የሚገኝ በመሆኑ ይህን ህዝቡን አጽሙን መጋጥና መቅኔውን መምጠጥ ወንጀል ብቻ ሳይሆን ይቅርታና ስርየት የሌለው ኃጢአት መሆኑን በቀላሉ መገንዘብ የሚያዳግተው ጤናማ ዜጋ የለም። ይህን አለሁ ባይ የሌለውን ህዝብ በግላጭ እንደሚያስከትል ወያኔ መንግስት ቢረዳ አገኘው ብሎ የሌለውን ሕዝብ በግላጭ ያገኘው ብሎ ይህን ያህል መጨከን የዞረ ድምር እንዳለውና ለልጅ ልጅ የሚተርፍ አበሳ እንደሚያስከትል የወያኔ አገዛዝ ቢረዳ ለሁላችን በበጀን ነበር። እንዲህ ሕዝብን አስለቅሶ እንደዋዛ ተሸሽጎ መቅረትና ተደብቆ ዓለምን መቅጨት የማይታሰብ መሆኑ እነዚህ ሕዝብ አስለቃሽ ወረበሎች ሊገነዘቡን በተገባቸው። አእሙራቸው በጊዜያዊ የዓላማዊ ደስታ ባይታወር ኑሮ የሂትለር ጀሌዎች በዘመናቸው በሰሩት ጥፋት የተነሳ እስከ ቅርብ ጊዜ ድረስ በዓለም ዙሪያ ክር እየተደበቁበት እየታደኑ ካረጁ ካፈጁ በኋላም ቢሆን ለፍርድ ቅርብ ማየታቸው ለእውነታ አንድ ማስረጃ ነው። በአሁኑ ወቅት ለዚህ መከረኛ ግድብ የምናዋጣበት መንገድ በጣም ብዙ ነው። እኔ ለምሳሌ በመስሪያ ቤት የአንድ ወር ደሞዜ በአንድ አመት ውስጥ ተቆርጦ ገቢ እንዲሆን በግድ አስፈርመውኛል። አካሄዱ እንዲህ ነው። ስብሰባ ተጠራል። የመስሪያ ቤታችን ዋና አለቃ በየምትሰል ብሆድ ሲያውቅ ዶሮ ማታ የልቅጫ ፈገግታ ተሞልቶ እንዲህ ብሎ ስብሰባውን ጀመረ። በእውነቱ በዚህ መስሪያ ቤት ሰራተኞች እንደ ዛሬ ኮርቼ አላቅም በየዲፓርትመንታችሁ ተወያይታችሁ ለታላቁ የህዳሴ ግድብ ለአባይ ወንዝ የአንድ ወር ደመወዛችሁን በአንድ ዓመት ውስጥ ለመስጠት መወሰናችሁ ማኔጅመንቱን በደስታ አስፈንድቋል፣ ኩራትም አላብሶናል። አድረባይነት ማለት እንዲህ ነው። ድርጅታችን አሰራር ማለት እንደዚህ። ደርግን በየት ዞረህ ቀደምተኝ ብሎ መጠየቅ አሁን ነው እንዳለቃ ገበራና ቀልድ። ሁሉም ሰራተኛ አንገቱን ደፍቶ ከአዳራሽ ወጣ፣ ምርጫ አልነበረውም። ጎልያድን በአንደበት ብቻ መጋፈጥ ትርፍ እንደሌለው ከተረዳን ሰንብተናል። ሌላ ዘዴ መቀየስ ነው የሚያዋጣው። ወንበዴን በቃላት ሩምታ ማሸነፍ እንደማይቻል ተገንዘበናል። ወረበላን ለመርታት የመናገር ችሎታ ብቻ ሳይሆን ውሃ ማሰል፣ ወፍራም ዱላ መያዝ ግድ የሚልበት ጊዜ አለ። እንዶድ በየዋህነት ወንዚ እንደወሰዳት ለመረዳት የዘጠና ሰባት ምርጫን ማስታወስ በቂ ነው። ያኔ የአላሳኖ ተራዊ ስልት ተጠቅመን ቢሆን ኖሮ ዛሬ መለስ ዜናዊ ድመት የአይጥ ግዳዋን ከመብላቷ በፊት እንደምትጫወትበት አይነት የፉገራ ጨዋታ አይጫወትብንም ነበር። በነገራችን ላይ የሚሰማንን በገሃዳው ተን አለመናገራችን ለወያኔው የተስማማው ይመስላል። መጥፎነቱ ጫካውን ሁሉ ናፍጣና ቤንዚን እያርከፈርከፉ ሳይቀር በሰደድና በጋ እያቃጠለውና መንጥረው ስለጨረሱት ጫካ የለም እንጂ በኩርፊያው መረዳት እንደሚቻለው ብዙ ሰራተኛ በምናቡ ፋኖ ተሰማራ የሚል ይመስላል። ጥቂት ጥቃት መጥፎ ነው። እንደ ጥቃት ውስጥ የሚያቃጥል ነገር የለም። በእውነቱ ሁሉም እየተቃጠለ ነው። ምን ማድረግ እንደሚችልም ግራ ተጋባው ዜጋ ብዙ ነው። በቁምህ ካለ ውዴታ ቆዳህን ሲገፉት ስታይ በአራቱም አቅጣጫ ስትማትር የሚደርስልህ አንድ ሰው ስታጣ ተስፋ ይመነምንና ቅስም ይሰበራል ወያኔዎች ቅስማችን ብቻ አይደለም እየሰበሩት ያሉት የህልውና እስትንፋሳችንም እየዘጉት ነው ያሉት እኔ እሞት ዛሬ ማታ እህል የሚደርስ በፍልሰታ እንደ ተባለው የአባይ ግድብ እውነት እንኳን ቢሆን አሁን የምንቀብሰውና የምንልሰው አጥተን እነሱ በፈጠሩት ነው ድነት እየተቆላን እያለን እንደ እነዚህ ያህል ወርደው ኢሰብአዊ ከሆኑ እንባቸው ይፋረዳቸው እንጂ ለጊዜው ምንም የምንለው ነገር የለንም ግን ወዮ ለቀናቸው ቀናቸው ሲደርስ ይገቡበት ቀዳዳ ያጣሉ በመሥሪያ ቤቴ ብቻ አይደለም የሚገፉኝ በትምህርት ቤት በልጆችም እንዲሁ ተገድጄ የተጠየቅኩትን ብር ዛሬ ጠዋት ልክ ያለው በሰፈር ነዋርነትም መጥተውብኛል። በድር ገና ያመጣሉ በሚገብርባቸው የመንጃ ፍቃድና ሌሎችም ካርዶችና መታወቂያ ወረቀቶችም እንደሚመጡ ግልጥ ነው። እነሱ እንደሆኑ በጽዋ ማህበሬም ሳያመጡብን አይቀርም። አንድ የሆኑ በወጥመዳቸው ገብቻለሁ እና ካልሞትኩ እንደማይለቁኝ ተረድቻለሁ። በመሰረቱ ወያኔ ማለት መርዝ ማለት ነው። የመርዝነት ደረጃው ኃይለኛው ኮንዳን የኮብራ ወይም የእፉኝት አይነት ነው። የወያኔዎች ንድፊያ በምንም አይነት መንገድ መዳን አይገኝለትም። ብቸኛው መዳኛ መንገድ የህዝብ አንድነትና እንቢ ለነጻነቴ ባይነት ነበር። ያ ግን ስካውቱ አቀጽበት በተገባድ አልቻለም። እነሱም የህዝቡ አለመተባበር ተባበር ተላይቶ መሰባበር ልብ ልብ ስለሰጣቸው፣ ይሁንና ያሰኛቸውን ከማድረግ አትቆጠው ደረፋቸው ቁጣቶ የገንዘብ ፍቅር እንዲያው አራሽቷቸዋል። አያያዛቸው ሲታይ በቀላሉ የማይወጡት አፍቅሮተ ንዋይ ወይም ተዘፍቀው ራሳቸው አብደው ህዝብንም እያሳበዱ ከመሆናቸው በግልጽ የሚታይ ሆኗል። እግዚአብሔር ይሁነነ እንጂ አካሄዳችን በፍጹም አያምርም። እግዚአብሔር ያሳያችሁ። እንግዲህ ተማሪን ለግድብ ማሰሪያ ገንዘብ አምጣ ማለት ምን ማለት ነው? ከየትስ ይመጣል? ስንቱ ወላጅ ነው የልጆቹን ወስፋት ሳይንሸነግል ባዶዳቸውን ትምህርት ቤት የሚልከውና ምሳ ሰዓት አካባቢ በጠኔ ኦ፣ ሌላ የቅንጦት ብሶት ላሰማችሁ። በጠኔ ካልኩ በኋላ ይህን በዚህ አንቀጽ ውስጥ በቅንፍ ካስቀመጥኩት ነጠብጣብ በፊት ስንትና ስንት ነገር ጥፌ ነበር። ነገር ግን መብራት በመሄዱ ያውሉ የለም በጠኔ እስከሚለው ብቻ የጻፍኩትን አገኘው። ግድ የለም? እሱስ ይሟላል ። ግና ተመልከቱ ችግራችን መብራት ያለ መስጠንቀቂያ ሲፈለግ በየአስር ደቂቃ ከዚያም በታች ወይም በላይ በሆነ ጊዜ በርዝማኔ እየሰራው እያለ ሊጠፋብ ይችላል። ለቀናትም ላይኖር ብችል ተጠያቂ የለም። ኢትዮጵያ ውስጥ ስትኖር አቧራና ትቢያ ነህ። ሰው መስለህ የምትታየው በአካል እንጂ በሕልናዊ ኑባሬህ አይደለም። እናም እንኳንስ መብራት ጠፍቶብኝ ጨለማዋጠኝ ውሃ የጠፍታ ከነ ቤተሰቤም በጥሞትኩኝ ስልኬ ተጠልፎ ለባለዳ ሆንኩኝ፣ ወይም በብልሽት ምክንያት አገልግሎት ተቋረጠብን ብለህ ልትጮህና ልትደመጥ ቀጥቶ፣ እንዲህ በማለት ራሱ በቅንጦተኛ ባለቤትነት ተወንጅለ በጥቂቱ ይሳቅባል። አለበለዚያ ያልሠራ ወንጀል ጥፋት ተፈልጎብህ ሸቤ ትገባለህ ከስህተትህ እስክትማርና እንድትማርም። በዚህ ላይ የመብራቱም፣ የውሃውም፣ የስልኩም፣ የነዳጁም፣ የሸቀጡም፣ የአገልግሎቱም፣ የምኑ ምኑም ታሪፍ በየጊዜው በየደቂቃው ህልምና ቅዠታቸው በሉ ባላቸው ቁጥር ጠጥተው ወይም ቅመው በመረቀኑ ጊዜ ገንዘብ የማግኛ ስልት በነደፉ ቁጥር ያንተን የድሃውን አቅም ባላገናዘበ መልኩ ተመኑን ወደ ሰማይ ሲቅብ ያሽቀነጥሩትና እንደ ወስፈን ጥር ወደ ሰማየ ሰማያት እንኳን ያጉንኑት። በቤት የእነዚህን አገልግሎቶች አጠቃቀም ለመቀነስ ስትል ቤተሰብን አፍነ ለመያዝ ሁሉንም የመቃ ዘዴዎች እንድትጠቀም ልትገደድ ትችላለህ። ለውሃው ተነቃይ ለመብራት ጭልጭል የሚል ኃይል ቆጣቢ አምፖል፣ ለስልኩ አስተማማኝ ጓንጉቸር ገዝተህ እያንዳንዱ ትከረችምና ቤተሰብ ማንጫጫት ትጀምራለህ። ወያኔ ከላይ አንተ ሲያንጫጫ አንተ ደግሞ በተራስ ያሉ ምስኪን ሚስትንና ልጆችን እጥፍ ድርብ የሆነ መብራታዊ ቁጣህን ታወርድባቸዋለህ። መብረቃዊ ምርጫስ የለህማ። አቶ ናዩ የሲኦል ኑሮ ይሉኋል ይችናት ታዲያ። ይህ ሁኔታ ግን ወያኔውን እና አድርባይ ነጋዴውን አያካትትም። ሙሰኛውን ያወር ደሞ ዝም ብሎ ወዳጅ ዘመዶቹ ልመና እየተዋጓደደ የሚወሰደው ጉበኛን አጨምረም ሀገር የሚሸጠውንና የሚያሻሽጠውን እና የሚያሻሽጠው ወፍ ዘራሽ ትውድድ አይመለከትም። የወያኔ መንግሥት በሱር ያሉትን ዘበናዊና ቅንጡ አጫፋሪዎቹና ባስነጠሰው ቁጥር መሐረም የሚያቀረቡ እንደነ እንቶኒ ያሉ ሀብታሞችን የተንደራቀቀ ኑሮው እያየ በሚያወጣው ሕግና ዋጋ ጭማሪ የምንጎዳው እኛ ምንዱባኑ ተራ ዜጎች ነን። እኛን ለማየት ወደኛ ዝቅ ብሎ ችግራችን መጠየቅና ኑሯችን መመልከት ይገባል። አራት ኪሎ ቤተ መንግስት ተቀምጦ ወይም በሚያማምሩ ሆቴሎች እየን ተፈራሰሱ እድሜ ለወያኔ የኢትዮጵያ ሕዝብ አልፎለታል ማለት ከለየለት ነፍሰ ገዳይነት የማይተናነስ ትልቅ ወንጀል ነው። ለማንኛውም የጀመርኩትን ነው ሐሳብ ልቋጭና ብሶቴ ላብቃ። ምሳሳት አካባቢ በጠኔ ምክንያት እየተዝለፈለፉ ከየትምህርት ቤቶች ቅጥር ግቢ የሚወድቁትን ነው ደሃ ቤተሰብ ልጆችን 20 እና 30 ብር አምጡ ማለት ምን ትርጉም ሊሰጠው ይችላል? በበርካታ ትምህርት ቤቶች በበጎ ፈቃደኞች የተደራጁ የድሃ ቤተሰብ ልጆች ተማሪዎችን የሚመግቡ በጎ አድራጊ ግለሰቦችና ድርጅቶች አሉ። ከእነሱም የምንሰማው ወሬ በሚዘገንነት ያስደነግጣል። አብዛኛው ተማሪ እንኳንስ ለግድብ ገንዘብ ሊከፍል ይቅርና የራሱም ነፍስ ከግድቧ ልትወጣና እስትንፋሱ በረሃብ ልታልፍ አንድ አሙስ ነው የቀራት። ተማሪው ሆነ ወላጆ የግዳቸውን ነው። የሞት ሞታቸው በጠን እየተዋወጡ የሚኖሩት እኔ እመሞት ዛሬ ማታ እህልም ደርስ በፍልሰታ ይባላል። ወያኔ የሚቀልድበት የሚያፈዝበት የአባይ ግድብ ስራ ተጠናቆ ኃይል ወደ ውጪ ሀገራት በሸጥ ገንዘብ የምናገኝበት ጊዜ በቅዱ መስራት ይከናወናል ቢባል እንኳን የዛሬ አምስት ዓመት ገደማ ነው። የኢትዮጵያ ህዝብ ሁለት መቶ የማይሆኑ ተንደላቆ የኖረ ሰፊውን ድሃ ህዝብ በዚያች ባለችው ሽርፍራፊ ሳንቲምና ለምናምን የሆነ ተመጽቶ በሚያገኛት እጅግ አነስተኛ ገቢ የዕለት ጉሮሮ እንዳይዘጋ ከሌላው ላይ እነኚህ በሚሊዮንና በቢሊዮን ደረጃ ያላቸው ህሊና ቢስ ዜጎች በፈረዱበት ግፈኛ ፍርድ ምክንያት የማይወጣው እዳ ውስጥ እየተዘፈቀ ይገኛል። ይህ የግፍግፍ ፍርድ እንደ ጤዛ የሚረግፍ ወይም እንዲሁ የሚበንን ሳይሆን ተጠላቅመው የልጅ ልጅ ድረስ የሚወርድ የኃጢአትና የመርገም ቁልል የሚያስከትል መሆኑን የአሁኖቹ የአገር መሪ ተብዮች በቅጡ ሊገነዘቡት በተገባ ነበር። ግፍ ለትውልድ ማስቀመጥ ደግሞ ኩነኔ ነው። በቀጣይ ትውልዶች ክፉኛ ያስወቅሳል። የአሁኑን ትውልድም መቅኖ ያሳጣል። ስለዚህ የተወዳዳችሁ፣ በውጭ ሀገር የምትኖሩ ወንድምና እህቶቻችን፣ እባካችሁ ይህንን ብሶታችን ሰው በሆኑ ሁሉ አሰሙልን። ምሬታችን የሰማያዊ በሮች ባንኳኳ ዘመን የለውም። እንባችን ኩሬና ምንጮች ሞልቶ ሀይቅና ባህርም ሆኖ ወደ ውቅያኖስ እየፈሰሰ ነው። በላያችን ላይ የወደቀው ወያኔ የግፍ አገዛዝ ቀንበር ልንሸከመው ከምንችለው በላይ ሆኖብን ትከሻችን ጉብጦ እንደ ክርስቶስ ኤልዮ ማለት ከጀመርን ሀያ ዓመት አስቆጠርን። እስካሁን ልቅሶና ወታችን ያዳመጠን የለም ሎትሮም የእስራኤል አምላክ የኢትዮጵያ አምላክ ያንዲየነት ወለሏ እያልን በራሱና በቅዱሳን አማካይነት የምንለምነው እግዚአብሔርም ያጣታችን ብዛት ከኛ ስላራቀው ይመስላል ፊቱን ሊያዞርን አልቻለም። የኛ እርግማን ለወያኔዎች እንደ ምርቃት እየተቆጠረ ኃይላቸውና ብርታታቸው ሳይዝል በብረት እንደወገሩን እስካሁን አሉ። ከፍስን ለመግለጥ እንደ ተሞከረው አንድ ብቸኛው መታደጊያችን የኛ መተባበርና በአንድነት መነሳት ነው። አሁን ለጊዜው ግን ያውን እንዳይሆን የያዘን ነገር ያለ ይመስላል። ይህን እኛን የሚለያዩበትን ድግምት መሰል መሰሪ ተንኮላቸውንና ደንቃራቸውን በጋራውንን መክረን መፍትሄ በመፈለግ ትብታባቸውን ካልቻልን ወይም ካላሸንፍ ወዮለን። ሌትና ቀን በማይ የሚካሄድ በሚያካሄዱቸው ስብሰባዎች የሚማከሩት ለእኛ ሳይሆን የሚመሳጠሩት በእኛ ላይ ነው። ከምድረገጽ ላይ ያጠፉን የቀራቸው ጊዜ በጣም ኢምንት መሆኑን ተረተን አሁኑን አንዳች የመፍትሄ እርምጃ ልንወስድ በጊዜው ያስገድደናል። እየተፈራራን፣ አንዳችን አንዳችን እየተጠራጠርን ብዙ ጊዜ ያባክነናል። ያም ሊቆጨን ይገባል። ካውሎዲያ ግን የመጣው ይምጣ ይለይልንና በክብር ሞታችን ክብር፣ ነጻነታችን እንድንጎናጸፍ ሞቱ እንዲሆን አሁንም ቢሆን አልቀረንም። ተበታትነን በድህነት በውርደት ከምንጠፋ ተባብረን ለብልጽግና ለጋራ እድገት፣ ፈሪዎች፣ ስለ እውነቴ ነው። በክብር ሞት እንሞት፣ በዚያውም የፍርሃትና የትግስትን ገደብ ለነዚህ ፈሪዎች አናሳያቸው። ፈሪዎች ስል እውነት ነው። ፈሪ ብቻ ያሸነፈውን ጠላቴን ብሎ ያፈጀው ካሸነፈው በኋላ እንኳን ማሸነፉን ስለማይተማመን እስከ መጨረሻው የሚያሰቃየው ወያኔ ጀግና ቢሆን ኖሮ ኢትዮጵያ ይህን የትደስ ነበር ብለን መጠየቅ እንችላለን። እንደ እውነቱ ከሆነ ጀግና መሐሪ ነው። ጀግና ታጋሽ ነው። ጀግና ባገኘው ድል በከንቱ አይታበዩም። ጀግና አብሮ የሚበላ የሚጠጣ ትሁትና በቃኝን የሚያውቅ እንጂ እንደ ወያኔ ስግብግብና እሱቅ ውስጥ እንደ ገባ ጻን በአይን አዋጅ ሁሉንም እኔ ልውሰድ የሚል ባህሪ ያለው ጀግና፣ በራሱ ስለሚተማመን እንዲህ ባደርግ እንዲህ ያደርጉኝ ይሆናል በሚል ከንቱ ጥርጣሬና የራስ ስሪት ዓለም ውስጥ ተቀምጦ እድሜ ልኩን በምርኮኞች ላይ ተንኮል ሲሸርብና ሴራ ሲጎነጉን አይኖርም። ስለዚህ ወያኔ አንድም የጀግነት ባህሪ የሌለው የተራ ወረበሎችና ወንጀለኞች ጥርቅም መሆኑን ለማጠየቅ በግድ ፍርድ ቤት ሄዶ ነቃሽ መቁጠር ማስመስከር አያስፈልግም። ወያኔዎች ከህዝብ ተዘርፎ በተገኘ ገንዘብ የተገዛ የፈሪ ዱላ አላቸው እንጂ ሌላ የአስተዳደር ዕውቀትም ሆነ ጥበብ፣ ፈሪሃ እግዚአብሔር ሆነ ሰብአዊነት፣ ህጋዊነትም ሆነ ፍትሐዊነት ፈጽሞ የላቸው። እነሱ የቀንጅቦችና አሳማዎች ናቸው። አእምሮም ሆነ ዲና የሚባል ነገር አልፈጠረባቸውም። ከአፍ እስከ አፍንጫ ማስብ ትንሽዬ ያላቸው የዶሮ ጭንቅላት እንደፊኛ የሚለጠጥ እምብርት የሌለው አንዳች የሚያህል ቀፈት ብቻ ነው ያላቸው። በዚህ ማንንም ይወራረዳል ያሸንፋልም። የሁሉም አሳሞች አንድ በት መለስ ዜናዬ ነው። እሱ በለብላቢት ምላሱ እንደ ስራዬ ቤት ነገርን እያመለሰ እየቀለሰ ያሸምሩላችኋል። በአግቦ መግነጤስ፣ በድርቅ እንዲሁም በሙን አንዴት ያሸነፋል ቢሉት እምቢ ብሎ አይነት የሞኝ ጉልበተኞች ፈሊጥ እየተመራ የተቃዋሚዎቻችን ያነግዱላችኋል። በብልጥነት በመሰሪነት ከመለስ ያነሱት ሌሎች የምርም ሆኑ የተጋቡት ወያኔዎች በትልቁ ጋሌድ በመለስ ዜናዊ የብብ ስር ተወትፈው በራሱ ቡራኬ ሀገሪቱን ይመዘብራሉ። በእጃቸው የገባን ገንዘብ ወደ ውጭ ያሻሉ። በሀገር ውስጥም ህንጻና ፋብሪካ ያገነባሉ። ነገም ሌላ አይነት ቀን ነው። እስኪ ሲኖሩበት ያሳየን። ቻው

ሰው ቢበድሉ ቀን ሲጥላቸው ሲበለው ከዱር ሲወድቁ ተራው አንዳነ አባይ አንተ አባይ አንተ አባይ አባይ ወይ ጭካኔ ደለሉን ጨምረ አሳውን ጠራርገ

እኮ ደግሞ ግን ማጥደ ምን ችግር አለና? አንተን በአሸዋ ግርፍ ጥቁር ድንጋይ ጠርበን፣ ወያኔን በብረት በሽቦ ሸምድተን፣ በሽቦ ወጥረን ቀን ሰዓቱ ሲገጥ በዙ ልባችሁ አራቱን ማዕዘን ስጋ እንኳን ፈራሽ ነው። በደንብ ባጥምታችን ትገደባላችሁ። አንተ አባይ አሁን ምን አትገደብ? ትገደባታለህ። ስንቱን ንጥረ ነገር ደረሉን ጨምረ

አባይ ተፈጥሮ ሆነ እና አንተ ንብረት አውራጅ ወያኔም እንዳንተ ህዝብ ሀገር አዋራጭ የሀገር ታሪክ ቅርስ እያፈራረሰ እያግበሰበሰ እያፈናቀለ ደም እያፈሰሰ ሀያ አመት አለፈው የብረት ወንበር ይዞ በእኛ እንደነገዱ። አባይ እናንቱ ሁለት አምራ ጠላት ይሆናችሁ። ኢንቨስተር አክሲዮን ምን አስፈለጋችሁ? ቀን ሰዓት ሲገጥም እንደሚዛናችሁ በቅድሚያ ወያኔ ከዛም ኋላ አባይ ትገደባላችሁ። ደሞ ለመገደብ።

شباب انا وارجع منه